ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስትልን፣ እንደምናመሻችሁ የአርብ መጋቢት 12 2006 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሻው ሄኖክ ሰማግዜር ነኝ በምሽቱ ዝግጅት በደቡብ አፍሪካ የተገደሉና የግድያ ሙከራ የተደረገባቸው የሩዋንዳው ፕሬዚዳንት ፖል ካጋሜ ተቃዋሚዎች ሁኔታ በሁለቱ ሀገሮች የዲፕሎማሲ ግንኙነት ሊኖረው የሚችለውን ተጽዕኖ እንቃኛለን። ሙሉ በሙሉ የሚጣሉ አይመስለኝም። ተገናኝተው ችግሩን በመፍታት የዲፕሎማሲያዊ ግንኙነታቸውን ወደ ድሮ ይዘቱ የሚመልሱበት መንገድ ይፈልጋሉ የሚል እምነት አለኝ። በሳምንታዊ የሳይንስና ቴክኖሎጂ ዝግጅት አዲስ የትምህርት አሰጣጥን በአሜሪካ የመዝናኛ ዝግጅት ደግሞ ወደ አንድ መቶ ዓመታት ገደማ ወደ ኋላ መለስ ብለን የሀርለሙ ኮተን ክለብን ለእይታ ያበቃ ቲያትር እናስቃኛቸዋለን። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች አዲሱ አበባ ያሰማናል። እንደምን አምሽታቸዋል የዩናይትድ ስቴትስ በዩክሬን ቀውስ ምክንያት ሩሲያ ላይ ለጣለችው ማዕቀብ በእኛ በኩል ለጊዜው አጸፋውን አዘግተነዋል ሲሉ የሩሲያዋ ፕሬዚዳንት ቭላዲሚር ፑቲን አስታወቁ። የፕሬዚዳንቱ መግለጫ ይፋ የሆነው የመወሰኛው ምክር ቤት ባለፈው እሁድ በውሳኔ ሕዝብ ከዩክራይን የተገነጠለችው ክራይሚያ የሩሲያ አካል መሆኗን በሙሉ ድምፅ ባጸደቀበት ወቅት ነው። የተወካዮቹ ምክር ቤት ስምምነቱን ያጸደቀው ትናንት ሐሙስ መሆኑን አይዘነጋም። የእሁዱ ውሳኔ ህዝብ ዩናይትድ ስቴትስንና የአውሮፓ ህብረትን ቢያስቆጣም ፕሬዚዳንት ቭላድሚር ፑቲን ከክሪሚያው ክልላዊ መንግስት ጠቅላይ ሚኒስትር ከምክር ቤቱ አፈ ጉባኤና ከከንቲባው ጋር በፊርማ ማጽደቃቸው አይዘነጋም። ካለፈው የካቴት 29 ቀን ጀምሮ ከአየር ላይ የጠፋውን የማሌዥያ አየር መንገድ አውሮፕላን ለማግኘት ደቡባዊ ህንድ ውቅያኖስ ውስጥ የተጀመረው ፍለጋ ዛሬ ሁለተኛ ቀኑን ይዟል። ተገኙ የተባሉት ሁለት ስብርባሪዎችም የአውሮፕላኑ ስለመሆናቸው የተገኘ ፍንጭ የለም። እነዚህ ሁለት ስብርባሪዎች የበረራ ቁጥሩ ኤምኤች 370 ከሆነው ከማሌዥያው አውሮፕላን ላይ መሆናቸውን ለመለየት አምስት አውሮፕላኖች ቅኝት ይዘዋል። 239 መንገደኞችን እንዳሳፈረ የጠፋውን አውሮፕላን ለመፈለግ በቅኝት ላይ ከተሰማሩት መካከል የአውስትሬልያ፣ የኒውዚላንድ እና አንድ የዩናይትድ ስቴትስ የባህር አውሮፕላን ይገኙባቸዋል። አራት የታሊባን ወጣት ታጣቂዎች ካቡል ውስጥ ወደሚገኘው ትልቅ ሆቴል ገብተው በከፈቱት ተኩስ አምስት ሰላማዊ ሰዎች መሞታቸውን የአፍጋኒስታን ፖሊሶች አስታወቁ። የአገር ውስጥ ሚኒስቴር አፈቀላጤ ሳዲቅ ሳዲቂ እንዳስታወቁት አራቱም ታጣቂዎች ወዲያውኑ ተገድለዋል። በትናንቱ የሐሙስ ጥቃት ሌሎች የውጭ አገር ዜጎችም ከተገደሉ መካከል እንዳሉበት ቃል አቀባዩ አረጋግጠዋል። አጥቂዎቹ በሦስት ሰዓታት ጊዜ ውስጥ ነው በአፍጋን ደህንነት የተገደሉት። የሚያሳዝነው ግን ዘጠኝ ሲቪሎች የጥቃቱ ሰለባዎች መሆናቸው ሲሆን አራቱ ከኒውዚላንድ፣ ከህንድ፣ ከካናዳና ከፓኪስታን የሆኑ የውጭ ዜጎች ናቸው ብለዋል ቃል አቀባዩ። ከተገደሉት አምስት ሰላማዊ ሰዎች ወይም ሲቪሎች መካከል ሁለት ህጻናትና ሁለት ሴቶች ይገኝባቸዋል። ባለሥልጣናት እንደገለጡት ትላንት ሐሙስ አመሻሹ ላይ ወደ ታዋቂው ሲሬና ሆቴል የዘለቁት አራቱ ወጣት አጥቂዎች ከሶስት ሰዓታት ቆይታ በኋላ ነው ተኩስ የከፈቱት። ሁሉም ከ18 ዓመት ዕድሜ በታች ናቸው ተብሏል። ታሊባን ለጥቃቱ ኃላፊውን የነኝ ብሏል። አማጺው የታሊባን ቡድን ዓላማ የመጪው መጋቢት 27 ቀን ፕሬዚዳንታዊ ምርጫን ማሰናክል እንደሆነም ቀደም ሲል አሳውቋል። የጃፓንና የደቡብ ኮሪያ መሪዎች ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማን ያካተተ የሦስትዮሽ ውይይት በሚቀጥለው ሳምንት ደሄግ ውስጥ በሚደረገው ዓለም አቀፍ የኒኩለር ጉባኤ ጎን ለማካሄድ መስማማታቸው ተገለጠ። የደቡብ ኮሪያ ውጭ ጉዳይ ሚኒስቴር ዛሬ አርብ ሶል ውስጥ በሰጠው መግለጫ ፕሬዚዳንቱ ፓርክ ጉንሃይ ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ እና ከዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጋር የሰሜን ኮሪያን የኒኩለር ጉዳይ በተመለከተ ይወያያሉ ብሏል። የዩናይትድ ስቴትስ ቀዳማዊት እመቤት ሚሼል ኦባማ በቻይናው የአምስት ቀን ጉብኝታቸው መጀመሪያ ዛሬ አርብ ከቻይና አቻቸው ፔንግ ሊዮን ጋራ በአንድ ትምህርት ቤት ውስጥ ጉብኝት አደረጉ። ሚስስ ኦባማ ወደ ቻይና ያመሩት ከወላጅናታቸውና ከሁለት ሴት ልጆቻቸው ጋር ሲሆን ሰሞኑን ግሬት ዎል ኦፍ ቻይና ማለት ታላቁን የቻይና ህንፃም ይጎበኛሉ። ነገ ቅዳሜ በታዋቂው ፔኪንግ ዩኒቨርሲቲ ሳንፎርድ ማዕከል ንግግር ያደርጋሉ ተብሎም ይጠበቃል። ቀዳማዊት እመቤት ሚሼል ኦባማ ቤይዥንግ በሚገኘው የአሜሪካ ኤምባሲም ተገኝተው ከኤምባሲው ቤተሰብና ሰራተኞች ጋርም ይገናኛሉ ተብሏል። በመጨረሻም ህንድ ውስጥ የሚገኘው የሙምባይ ፍርድ ቤት በአንዲት ኦፕሬተር ላይ የግዳጅ ወሲብ በፈጸሙ አራት ወንዶች ላይ የዕድሜ ይፍታህ ብይን አሳለፈ። ይህ ዛሬ አርብ የተላለፈው ፍርድ ህንድ ውስጥ የመጨረሻው ቅጣት መሆኑን አቃቢ ሕጉ ውጅዋል ኒካም ገልጠዋል። ከእነዚሁ አራት ወንጀለኞች ሶስቱ በአንዲት ስራዋ ላይ በነበረች የፎቶግራፍ ጋዜጠኛ ላይ በፈጸሙት የወሲብ ጥቃት ገና ሌላ ፍርድ ይጠብቃቸዋል ብለዋል አቃቢ ሕጉ ኒካም። እነዚህ ሦስቱ ተደጋጋሚ ወንጀል የፈጸሙ በመሆናቸው የሞት ፍርድ እንዲበየንባቸው ነው የሚፈልጉት። እናም ፍርዱ ዛሬ አርብ መሆኑ ተላልፎ ለተሰኞ ተቀጥሯል ብለዋል ቃል አቀባዩ። ዜናው አበቃ። ከምሽቱ አንድ ሰዓት ከ6 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳችሁ የማመሸው ደግሞ ሄኖክ ሰማእግዜር ነኝ። ጆሀንስበርግ ይኖሩ የነበሩ የሩዋንዳ ተቃዋሚ ከተገደሉ ወዲህ የደቡብ አፍሪካና የሩዋንዳ ግንኙነት ሻክሯል። ከሶስት ወራት ወዲህ የዲፕሎማቶች መባረርና የመራር ቃላት ልውውጥ ሲሰማም ቆይቷል። የአሜሪካ ድምፅ ዘጋቢ ፒተር ኮክስ ከጆሃንስበርግ የላከውን ዘገባ አዳነች ፍሰሃ ታቀርበዋለች። ደቡብ አፍሪቃ ውስጥ የፖለቲካ ጥገኝነት ጠይቀው ይኖሩ የነበሩ ሁለት አንጋፋ ሩዋንዳውያን ጥቃት ተፈጽሞባቸዋል። የሩዋንዳ የስለላ ድርጅት ኃላፊ የነበሩት ፓትሪክ ካሬንጋ ጆሐንስበርግ በሚገኘው ሆቴላቸው ውስጥ ባለፈው ጥር ወር በገባው አዲስ ዓመት ወቅት ታንቀው ተገድለው ተገኙ። በያዝነው ወር ደግሞ መሳሪያ የያዙ ሰዎች የቀድሞ የሩዋንዳ ወታደራዊ መሪ ፎስቲን ኒያምዋሳ በድብቅ በሚኖሩበት ቤት ውስጥ ገቡ። የደቡብ አፍሪቃ መንግሥት በሕይወታቸው ላይ የተቃጣ ተግባር ነበር ብሏል። ካሪንጋና ኒያምዋሳ ብዙ የጋራ ነገሮች አሏቸው። ሁለቱም ከሩዋንዳ ፕሬዚደንት ፖል ካጋሜ ጋር ተጣልተዋል። ሁለቱም በደቡብ አፍሪቃ ጥገኝነት ጠይቀዋል። ሁለቱም በስደት ተቃዋሚ ፓርቲ ከመሰረቱት የቀድሞ ወታደራዊ መኮንኖች መካከል ናቸው። ደቡብ አፍሪቃ በኒያምዋሳ መኖሪያ ቤት ላይ በተደረገው ጥቃት እጃቸው አለበት ያለቻቸውን አራት የሩዋንዳ ዲፕሎማቶችን ከአገር አስወጥታለች። በሁለቱም ጉዳዮች ላይ እጄ የለበትም ስትል ያስተባበለችው ሩዋንዳ በበኩሏ ስድስት የደቡብ አፍሪቃ ዲፕሎማቶችን አባረረች። ጆሃንስበርግ ውስጥ ባለው ቪት ቫተርስራንድ ዩኒቨርሲቲ የአስተዳደር ክፍል የአፍሪቃ ጉዳይ ተንታኝ ኮፊ ካይኳ ታዲያ ደቡብ አፍሪቃ ያስጠጋቻቸውን ሰዎች ደህንነት ልትጠብቅ እንደማትችል በቅርብ ጊዜያት የተፈጸመው ነገር ያሳያል ብለዋል። በመሰረቱ ደቡብ አፍሪካ ደግና በጣም ለስላሳ ሀገር ናት። ደቡብ አፍሪካ በግዛቷ ለሚፈጸሙ ነገሮች ምላሽ በመስጠት ረገድ በጣም ደካማ ናት። ሰዎች የግዛቷን ሉዓላዊነት ሲጥሱና ሰዎችን ሲገድሉ ታይቷል። ስለሆነም ትልቅ የደህንነት ችግር አለ። ማንም ሰው ደቡብ አፍሪካ ገብቶ የፈለገውን አድርጎ ለመውጣት ይችላል ማለት ነው። ይህም የተሳሳተ መልእክት ያስተላልፋል። የሩዋንዳ ባለስልጣኖች በውጭ ሀገራት በደቡብ አፍሪካም ጭምር ከሚኖሩት ጸረ ካጋሜ ሩዋንዳውያን ተቃዋሚዎች አንዳንዶቹ በሌሎች ሩዋንዳውያን ላይ በፈንጂ ጥቃት ለማድረስ አቅደዋል፣ ጥቃትም ፈጽመዋል ሲሉ ቆይተዋል። የውጭ ጉዳይ ሚኒስትር ሉዊስ ሙሺክዋቶ ደቡብ አፍሪካ አሸባሪዎችን ደብቃ እያስቀመጠች ሕግ አክባሪ ዲፕሎማቶችን ታስወጣለች በማለት በያዝነው ወር በትዊተር በተደጋጋሚ ነቀፌታዎች አውጥተዋል። ሩዋንዳ በበኩሏ በአገር ውስጥም ሆነ በውጭ ሀገራት የፖለቲካ ተቃዋሚዎችን ኢላማ ታደርጋለች የሚለውን ክስ አስተባብላለች። በሌላ በኩል ደግሞ ፕሬዚደንት ካጋሜ ለቀድሞ አጋሮቻቸው መልእክት ያስተላልፉ ይመስላል። ፓትሪክ ካሪያንጋ ከተገደሉ ሳምንታት ካለፉ በኋላ ሩዋንዳን ከድታችሁ ልታመልጡ አትችሉም፣ ሀገርን መክዳት የሚያስከትለው ነገር ይኖረዋል ሲሉ የሩዋንዳው ፕሬዚደንት ተናግረው ነበር። በሁለቱ አገሮች መካከል ውጥረት የሰፈነ ቢሆንም የዲፕሎማሲያዊ ተልእኮ መሪዎችን ከማባረር በመቆጠባቸው ለድርድር ቦታ የተው ይመስላል ይላሉ ዌስተን ሽላሆ የተባሉ ተንታኝ። በጆሃንስበርግ ዩኒቨርሲቲ የአፍሪቃ ዲፕሎማሲና በውጭ ጉዳይ ጥናት ይሰራሉ። ሙሉ በሙሉ የሚጣሉ አይመስለኝም። ተገናኝተው ችግሩን በመፍታት የዲፕሎማሲያዊ ግንኙነታቸውን ወደ ድሮ ይዘቱ የሚመልሱበትን መንገድ ይፈልጋሉ የሚል እምነት አለኝ። ጉዳይ በእንዲህ እንዳለ የደቡብ አፍሪቃ የዓለም አቀፍ ግንኙነት ክፍል የሀገሪቱን የሰብአዊ መብት ሕግን በሚጋፋ ግለሰብም ሆነ ቡድን ላይ እርምጃ ይወስዳል የሚል ጥብቅ ማስጠንቀቂያ ሰጥቷል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ሳይንስና ቴክኖሎጂ ዝግጅት ነው ቀጣዩ። ሰለሞን አባታ ያቀርበዋል። የተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በቅርቡ ባወጣው ዓመታዊ የክትትል ሪፖርቱ እንደጠቆመው መንግስታት በደካማ ወይም ጥራቱ በጎደለ ትምህርት ምክንያት በየዓመቱ 129 ቢሊዮን ዶላር ያጣሉ ወይም ይከስራሉ። ይህ እኮ በዛሬ ምንዛሪ ከ2 ትሪሊዮን 500 ቢሊዮን ብር በላይ ማለት ነው። በዚህ ምክንያት ታዲያ በማደግ ላይ ባሉ ሀገሮች ውስጥ ከአራት ተማሪዎች አንዱ አረፍተ ነገሮችን አስተካክሎ ማንበብ አይችልም። ይህ በቁጥር ሲመነዘር ወደ 175 ሚሊዮን ወጣቶች ይሆናሉ። የዊልያም ኢግል ዘገባ እንደሚናገረው ለእንዲህ ዐይነቱ የወረደ የትምህርት ጥራት ደረጃ አስተዋጽኦ ከሚያበረክቱ የበዙ ሁኔታዎች መካከል ደካማ የመምህራን ዝግጅትና የገንዘብ እጥረት መሪውን ቦታ ይይዛሉ። የትምህርት ባለሙያዋ ፖሊን ሮዝ ያለፈው የአውሮፓውያኑ 2013 ዓመት በዩኔስኮ ትምህርት ለሁሉም መርሃ ግብር የተዘጋጀው ዓለም አቀፍ የክትትል ሪፖርት ዳይሬክተር ስለ አፍሪካ ገጽታ ሲናገሩ ከሰሃራ በስተደቡብ ያሉት የአህጉሪቱ ሀገሮች የመጀመሪያ ደረጃ ትምህርትን ለሁሉም ለማዳረስ የተያዘውን የ2015 ዓ ም ግብል መምታት በየዓመቱ 225 ሺህ መምህራን መጨመር አለባቸው። ይህ ቁጥር ለመላው ዓለም ያስፈልጋል ከሚባለው ስድሳ ከመቶ ያህል ይሆናል። ብዙ መንግስታት ታዲያ ይህንን ክፍተት ለማሟላት እየሞከሩ ያሉት የኮንትራት ሥራ መምህራንን በመቅጠር ነው። በእንዲህ ዐይነቱ ቅጥር ደግሞ ቤኒን፣ ካሜሩን፣ ቻድ፣ ማሊና ኒጀርን በመሳሰሉ የምዕራብ አፍሪቃ ሀገሮች ውስጥ ከመምህራኑ ቁጥር ግማሽ ያህሉን አስይዘዋል። ከመንግስታቱ እይታና ከመርሃ ግብሮቹ ግንዛቤ እንዲህ አይነቱ አሰራር የሰራተኛ ደሞዝ ወጪያቸውን ይቀንስብላቸዋል። መርሃ ግብሮቹ ብዙ ጊዜ በለጋሾች የሚደገፉ ናቸው። ለእነዚያ የውጭ ቅጥር መምህራን የሚወጣው ገንዘብ የመንግስት ተቀጣሪ ለሆኑት ከሚወጣው በእጅጉ ያነሰ ነው። ስለዚህ በዚያው የገንዘብ መጠን ሌሎች ብዙ አስተማሪዎችን ማግኘትና መቅጠር ትችላለህ። በዚያ ላይ እነዚህ መምህራን የሙሉ ሰዓት ተቀጣሪ ወይንም ቋሚ ባለመሆናቸው አገልግሎታቸውን በማትፈልግበት ጊዜ ወይም ችሎታቸውን ቀንሷል ብለህ ባመንክ ጊዜ ልታሰናብታቸው ትችላለህ። በሌላ በኩል ግን እንዲህ አይነቱ አሰራር መምህራንን እንደምን ሊያነቃቃ ይችላል በሚል ጥያቄ ዙሪያ ችግሮች አሉ ይህ እጅግ በጣም አስፈላጊና ጠቃሚ የሆነ ሙያ ነው ህጻናቱን በአግባቡና በጥሩ ሁኔታ እንዲያስተምሩ ሊያበረታቱና ሊያነቃቁ ይገባል ሌላ ቦታዎች ከመሄድ ይልቅ አብዛኛውን ጊዜያቸውን በትምህርት ክፍሎች ውስጥ ከተማሪዎች ጋር እንዲያሳልፉ የሚያደርጋቸው ሁኔታ መኖር አለበት። እንዲህ አይነቱ ቅጥር ታዲያ ይህንን ጥያቄ ስናነሳ ችግር አለበት። መምህራን መውጣት ያለባቸው ከተለያዩ የህብረተሰቡ ክፍሎች ማኅበረሰቦችና አካባቢዎችን መሆን እንደሚገባው ሪፖርቱ ይመክራል። ዕጩ መምህራን የተሻሻሉ ስልጠናዎች ሊሰጧቸው ይገባል። እነዚህ ስልጠናዎች ሰውን የማነጽና በቂ የትምህርት ክፍል አመራር ልምድና ክህሎቶችን እንዲያበለጽጉ ማድረግን ያካትታሉ። መምህራን መሠረታዊ ሕይወታቸውን በአግባቡ መምራትና ፍላጎቶቻቸውን ማሟላት እንዲችሉ የሚያደርጋቸው ደመወዝ ሊኖራቸው እንደሚገባ ክፍያቸው እንዲያድግ እንዲደረግ፣ በዚህ ሁኔታም በአብዛኛው ቋሚ ተቀጣሪዎች ሊሆኑ የሚችሉባቸው ሁኔታዎች እንዲመቻቹ ይኸው የዩኔስኮ ሪፖርት ያሳስባል። ከማዕከላት ወደ ራቁና ማኅበራዊ አገልግሎቶቻቸው የተዳከሙ ወደ ሆኑ አካባቢዎች የሚላኩ መምህራን ጥሩ የመኖሪያ ቤትና ተጨማሪ ክፍያዎችን የመሳሰሉ ማበረታቻዎችን ማመቻቸትና መስጠትን መንግሥታት እንዲያስቡባቸው ይመክራል ዩኔስኮ። ዩኔስኮ በሪፖርቱ ለማሳያ ያህል ያነሳቸው የአፍሪካ ልምዶች እንደሚጠቁሙት ማላዊ ለገጠር ተማሪዎች የሙያ ክህሎቶችን ያካተቱ ትምህርቶችን የሚሰጡ መምህራንን ለማሰልጠን ከአንድ ዓለም አቀፍ መንግሥታዊ ያልሆነ ድርጅት ጋር ተባብራ እየሰራች ነው። ኢትዮጵያ ደግሞ አዳዲስ እጩ መምህራንን ነባሮቹ አስተማሪዎችና አሰልጣኞች በቅርብ እንዲያግዟቸው ለማድረግ የያዘችው አሰራር አለ። ደቡብ ሱዳን ውስጥ ሴቶችን ወደ ሙያው ይበልጥ ለመሳብ መንግሥት ለእጩ መምህራኑ የገንዘብ ማበረታቻ ይሰጣል። በተጨማሪም የሁለተኛ ደረጃ ትምህርት የጨረሱ አራት ሺህ ሴቶች አስተማሪ እንዲሆኑ በማሰብ የቅርብ ድጋፍ እየሰጣቸው ነው። የትምህርት ጥራትን ማሻሻል የሚቻልባቸው ሌሎች መንገዶችን የዩኔስኮ ሪፖርት ይጠቁማል። መንግሥታት የትምህርት በጀታቸውን እንደገና መፈተሽና ማደላደል ይችላሉ። ለምሳሌ ማላዊ ውስጥ የትምህርት በጀቱ አብዛኛው ክፍል የሚወጣው ላቅ ያለ የትምህርት ደረጃ ላላቸው አስር ከመቶ የሚሆኑ በስርዓተ ትምህርት ውስጥ ያሉ ሰዎች ነው። በሌላ በኩል ደግሞ ደቡብ አፍሪካ ዝቅተኛ የትምህርት ደረጃ ላላቸውና ገቢያቸውም አነስተኛ ለሆነ እንዲሁም ሥራ አጥነቱ በበረታባቸው አካባቢዎች የምትመድበው ገንዘብ ከሌላው በስድስት እጥፍ የጨመረ ነው። የመንግሥታቱ ድርጅት የትምህርት የሳይንስና የባህል ድርጅቱ ትምህርት ለሁሉም መርሃ ግብር ሪፖርት መንግሥታት የትምህርት ወጫቸውን መጠንም መጨመር አለባቸው ይላል። በብዙ ሀገሮች ለትምህርቱ ዘርፍ የሚመደበው በጀት ሲመናመን ወይም ባለበት ተተክሎ መቅረቱ ይስተዋላል። ከሳሐራ በስተደቡብ ባለው አፍሪቃ ያሉ ሀገሮች በአውሮፓውያኑ አቆጣጠር በ2020 ዓ ም ለሚፈልጓቸው መምህራን በዓመት አራት ቢሊዮን ዶላር ያስፈልጋቸዋል። የመጀመሪያ ደረጃ ትምህርትን ለሁሉም ለማዳረስ ደግሞ ይኸው የአፍሪቃ ክልል ተጨማሪ 26 ቢሊዮን ዶላር በዓመት ያስፈልገዋል። መንግሥታት ከብሔራዊ በጀታቸው 20 ከመቶውን ወይም የአጠቃላይ የሀገራቸውን ምርት አንድ ስድስተኛ እጅ ለትምህርት ጉዳይ እንዲያውሉ ዩኔስኮ በዚሁ ሪፖርቱ ላይ ጥሪ አቅርቧል። ሪፖርቱ አንጎላን እንደ ድክመት ማሳያ ምሳሌ ሲያነሳት ከጠገቡ የተፈጥሮ ሀብቶቿ የምታገኘው ገቢ በእጅጉ የገዘፈ ቢሆንም ለትምህርቷ ማካሄጃ ግን የመደበችው የበጀቱን ዘጠኝ ከመቶ ብቻ ነው። ይህ በጀት በዓለም ላይ እጅግ አነስተኛ የትምህርት በጀቶች ከሚባሉት አንዱ ነው። እንደ ባንግላዴሽ፣ ኮንጎ ዲሞክራሲያዊት ሪፐብሊክና ፓኪስታንን የመሳሰሉ ሀገሮች ደግሞ ከአጠቃላዩ ብሔራዊ ምርታቸው ከስድስት ከመቶ በእጅጉ ያነሰ መሆኑን ሪፖርቱ ያሳያል። የፓኪስታን ግብርና ለአጠቃላዩ ምጣኔ ሀብት ያለው ግብዓት ከ20 ከመቶ በላይ ቢሆንም ለትምህርት ወጪ የሚውል ታክስ ግን ከግብርናው የሚገኘው ከአንድ ከመቶ ያነሰ ደቃቃ ገቢ ነው። ተጨማሪ የገንዘብ ምንጮችን ማፈላለግና ማግኘት ያስፈልጋል ይላል የዩኔስኮ ሪፖርት። አድማጮች የምሽቱ የአሜሪካ ድምፅ ሬዲዮ በ1431 መካከለኛ ሞገድ የሚያስተላልፈው ስርጭት ሲቀጥል የአሜሪካ የመዝናኛ ዝግጅት ነው። ወደ የዛሬ 100 ዓመት ገደማ የኋላ ይወስደናል። በ1912 ጀምሮ እስከ 30ዎቹ አጋማሽ ድረስ በኒውዮርክ ከተማ የሚገኘው የሀርለም ሰፈር የሙዚቃ መፍለቂያ ነበር። በዛ ታዲያ ኮተን ክለብ የሚባል የምሽት ቤት በርካታ ሙዚቀኞች የፈለቁበትና ታዋቂ ከሆኑም በኋላ ስራቸውን የሚያቀርቡበት ነበር። የዛን ጊዜ ዘመን ኑሮ፣ ጥበብ እንዲሁም ትውፊቶችን በአዲስ የብሮድዌይ ቲያትር ለታዳሚ መታየት ተጀምሯል። በብሮድዌይ ቲያትር ታሪክን የኋሊት እስቲ እንመልከት። አውሮፓውያኑ ዘመን 1920ዎቹ ደ ሮሪንግ 20 ሲሏቸዋል። የመጀመሪያው የዓለም ጦርነት ተጠናቆ አሜሪካና አውሮፓ ምጣኔ ሀብታቸው በፍጥነት ያደገበት ወቅት ነበር። በኢትዮጵያ ደግሞ ንጉሥ እያሱ ሥልጣናቸውን አጥተው የንግሥት ዘውዲቱና የአጼ ኃይለ ሥላሴ የሞግዚት አስተዳደር የተመሠረተበት ወቅት በኒውዮርክ ሺካጎ፣ ለንደንና ፓሪስ ታዲያ የባህልና የሙዚቃ እድገት የታየበት ወቅት ነበር። በኒውዮርኩ የሐርለም ሰፈር አፍሪካ አሜሪካውያን በብዛት የሚኖሩበት አካባቢ ነው። ኮተን ክለብ መሸታ ቤት፣ በርካታ ቆነጃጅት እጃቸውንና ጭናቸውን የሚያሳይ አጭር ቀሚስ መልበስም ያኔ ነበርና የተጀመረው ለስላሳ ከጭራ የተሰራ ያንገት ልብስም የዘናጮች መገለጫ አሪፍነት ነበር። ታዲያ የሐር ቀሚስ ለብሰው ከትልቁ ኮፍያቸው ወጣ ብሎ በረጅም ቄንጠኛ የሲጋራ መሰምገጊያ ሲጋራ ቡልቡል የሚያደርጉ ሽንጣም ሴቶችም ታዳሚዎች ነበሩ። ከሴቶቹ አነስተኛ የሆነ አነስ ያለ ኮፍያና ቀጭን ከረባት ያደረጉ ወንዶች ፊታቸው ላይ ላም ችፍ ብሎ እየታየ ዳንስ፣ ሙዚቃ፣ ዳንኪራ ይታይ ነበር። It don't mean a thing. All you've got to do is sing. It makes no difference if it's sweet or hot. Just keep that rhythm, give it everything you've got. Pozano katatadya baharlamu ya katun club na Duke Ellington, Lena Horne, Cab Holloway, Basie Smith, and not the Nicholas Brothers. Midnight, Harlem. Once it was true, in 1932, Harlem's heartbeat was a drumbeat. After midnight, early blue evening, lights ain't come on yet. He coming on now. ከላይ የሰማችሁት ይህንን ወቅት የሚያስቃኘው አፍተር ሚድናይት ከኩለ ሌሊት በኋላ የሚባለው ቲያትር ነው። የዚህ ቲያትር ደራሲ እንዲሁም ደግሞ በሃርለም በጊዜዋ በቮግ ወይም በቅምጥል ነበረች የሚል መጽሐፍ የጻፉት በኒውዮርክ ዩኒቨርሲቲ የታሪክ ፕሮፌሰሩ ዴቪድ ሌቨሪንግ ሉዊስ እንዲህ ይላሉ ሉ በኮተን ክለብ አንድ ምሽት አንድ ሀባ ምሽት ምን ሊመስል እንደሚችል ያሳያል ነው የሚሉት ፕሮፌሰሩ። ታዲያ በሚገባ ቋንቋ ይህንን ስንተረጉመው ኮተን ክለብን እንዲህ እንመልከተው። ሃርለም ውቤ በረሃ፣ ኮተን ክለብ ደግሞ በሙዚቀኞች በየደረሱበት ብርጭቆ ቦምባቸው ተብሎ ከተዜመላቸው የውቤ በረሃ ቡና ቤቶች አንዱ። እርግጥ ነው ቆነጃጅት እንደ ኮተን ክለብ ቢበዙበት ኖሮ በመሸተኞቹ ብርጭቆ ባልተሰበረበት ብለን ልናስብ የምንችለው የመጠጥና የዳንኪራ ቤት መሆኑ ነው። ቲያትሩ አፍተር ሚድናይት ከእኩለ ሌሊት በኋላ የተሰኘ ነው። ይሄ ቲያትር ታዲያ የተሠራው በሁለት ታዋቂ የኪነ ጥበብ ሰዎች ነው። የሊንከን ቲያትሩ የጃዝ ሙዚቃ ባለሙያ ዊንተን ማርሴለስ እና ጃክ ቬሪቴል ናቸው። ሁለቱ ሰዎች ደግሞ በዛን ዘመን ለመኖር በኮተን ክለብ ላንዴ ላፍታ ቢፈቀድልንና ጊዜና የተንሰራፋውን ዓለም የኋሊት ብንጋለበው ብሎ የሚያስቡ አይነት ሰዎች ናቸው። I have a fixation with Harold arlen, who started his career or early in his career wrote songs for the Cotton Club. And Winton has uh, you know, a lifelong obsession with Duke Ellington. And while arlen, was writing songs for the, club, uh, Clinton, at the, the Cotton music Club and uh Harold Arl Yatavale. Lenagaru, Yo musicada Rasina Ber. Na Bazabakon Club Nabersrao Chumakra Jamaro, Ad Nike on. What I Winton Duke Ellington Ad Hello, everybody. Welcome to our famous Cotton Club. It's great to see so many friends here tonight enjoying themselves in spite of the cover charge. And if you can spare a minute from your merrymaking, I'd like to have the pleasure of introducing the greatest living master of jungle music, the rip roaring harmony hound, none other than Duke Ellington. <laughs> መቼም ቲያትሩን ሙሉ ለማስቃኘት ጊዜያችን አይፈቅድም። ለነገሩ የመግቢያ ዋጋም አለውና በነፃ መኮምኮም የሥነ ጥበብ አፍቃሪዎች ሕሊና የማይፈቅደው ጉዳይ ነውና እንዲህ ደግሞ መለስ ብሎ ታሪክንና ጊዜን የኋሊት ሽምጥ መጋለብም ስለማይቻል በዚሁ በቅምሻው እንሰናበት። አፍተር ሚድናይት የቀደሙ ሙዚቃ ያለባበስ ፋሽንና ባህልን ዘመናትን አሻግሮ በብሮድዌይ ማሳየቱን ቀጥሏል። አድማጮቻችን የምሽቱ ስርጭታችን ወደ መጠናቀቁ እየተቃረበ ነው። ያለፏችሁ ዝግጅቶች ካሉ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ አንድ ቃል ነው፣ ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም እንገኛለን። በፌስቡክና በትዊተር ቪኦኤ አማሃሪክ ብላችሁ ተከተሉን፣ ላይክ አድርጉን። የምሽቱ ስርጭት በዚሁ ተጠናቋል። በሶስት ሰዓት ላይ በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በሚተላለፈው ስርጭታችን እንደገና እንገናኛለን። ለምሽቱ ታዲያ ፕሮግራሙን ከመራለን ከኃይሉ ታምራት ጋር በመሆን የምሰናበታችሁ ሄኖክ ሰማግዜር ነኝ። አስቀድመን ባሰማናችሁ የ100 ዓመት መለስ ብሎ የሃርለሙን ኮተን ክለብ በሚያስቃኙ ዜማዎች የዱክ ኤሊንግተንን ዜማ እናሰማ። get a harlem if you should take the edge ring You'd find her, you get where you're going if you hurry. She do blah but do here, do swag blah but do here, do ooh-oo. She do do to do here, do swag blah but do shawty doo doowah doowah. I ain't mad at you, pretty baby. Don't be mad at me. Oh pop, she bam boopie mop shawty ooh doo doo doowah. Sweet, do your to your day. Sweet, be it. sweet, it. do do do do do do do do do your your